የደቡብ ክልልን ቀጣይ አከላለልና እጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት የጥናት ውጤት ከትናንት በስቲያ ወጥቶ በምሁራን ውይይት የተደረገበት መሆኑ ተዘግቧል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሏል። በሁለተኛ አማራጭነት አሁን ካለው ክልል ከሁለት እስከ አምስት የሚደርሱ ክልሎችን መፍጠር የሚል ሀሳብ በጥናት ውስጥ ሲዳማ ዞን ሐዋሳ ከተማ እንዲሁም በአማሮ ልዩ ወረዳና በጉራጌ ዞንም ሶስት ወረዳዎች በቀጥታ ያልተካተቱ መሆኑ ተነግሯል። አሁን ያለው አገራዊና ክልላዊ ሁኔታ ድባብ በስሜት ከስሜት ውጭ የሆነ መረጃ ለመሰብሰብ ችግር እንደሆነበት የጥናት ቡድኑ አስታውቋል። ይሁን እንጂ ከአካባቢዎቹ በተለያዩ መንገዶች ካሰባሰቡት የሕዝብ አስተያየት ስሜታቸው በበቂ ሁኔታ መንጸባረቁም ተገልጧል። በውይይቱ ላይ ከተሳተፉት ሁለት ምሁራን ጋር የተደረገው እስክንድር ፍሬ ያጠናቀረው ዘገባ የመጀመሪያ ክፍል በትናንት ምሽት ስርጭታችን መስተናገዱ ይታወሳል። ሁለተኛው እና ተከታዩ ክፍል ቀጥሎ ይቀርባል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21 ዞኖች የሶስት ልዩ ወረዳዎችና የ209 ወረዳዎች ቀጣይ ዕጣ ፈንታ በእንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ21 ዞኖች አስሩ የክልል እንሁን ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዥ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢሕዴን በሳይንሳዊ መንገድ አስጠናሁት ያለው የአከላለል ጥናት ይፋ የተደረገውም በዚህ ሁሉ መሀል ነው። ሀያ አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን ሶስት አማራጮችን ያቀረበው። አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ አምስት የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሶስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደሂደን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው። ድርጅቱ ሲዳማ ክልል መሆን አለባት ብሎ ይኸው በዚህ ሰሞን የተገባበት ቀውስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብዓት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅት ውስጥ ወይም በህብረተሰብ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር ነው። ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ የአንድ ጊዜ ውሳኔ ሳይሆን በጣም ሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ ሕዝብ ከተጋጨ በኋላ ሰው ብዙ ደም ከፈሰሰ በኋላ ብዙ ንብረት ከፈረሰ በኋላ አሁን ስለዚህ ጥናት እንወያይ ያላችሁት ነው፣ አንደኛ። ሁለተኛው ደግሞ ይህንን ጥናት ያጠኑት ሰዎች ጥናቱን ምሁራን ስብሰባ ላይ ሲያቀርቡ አሲዩም የሚደረገው ከዚህ ከምሁራን ስብሰባ የሚያገኙትን ሀሳቦች አካተው ዜን ጥናቱን የመጨረሻ እንትን ያደረጉታል። ራይት ይሄ ከመሆኑ በፊት ግን ትናንትና ጋዜጣዊ መግለጫ ሰጥታችሁ ይህን ጥናት አድርገናል የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል። ሶ ምንድን ነው የምናደረገው እዚህ አት ሊስት የምናደረገው ነገር አንድ የሆነ የሚጠቅመው ነገር አለ። ይህን ነገር ለማስተካከል ካለ ዜን አክቲቭሊ እንሳተፍ ደንግ ንገሩን፣ ምንድን ነው የሚሆነው? የጥናት ቡድኑ ምክትል ሰብሳቢ ሰብሳቢና የደሄደን የስራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምላሽ ሰጥተዋል። ዝም ብሎ ለማወያየት ያህል የምንወያይበት አይደለም። እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም። ከዚህም የሚወሰድ ግብዓት አለ። የጥናቱን የራሱን አካሄድ ሄዶ ይዞ የመጣ ውጤት አለ። ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው። ከዚህ የምንወስደው ግብአት አለ ተብሎ ነው እንጂ ውይይቱ ቅድም እንዳልኩት ተወያይተዋል፣ ምሁራንም አውቀውታል፣ ህብረተሰቡም አውቀውታል በሚል ብቻ የሚታለፍ እንዳይደለ ቢያዝልን። በውይይቱ ላይ የተሳተፉት ምሁራን የደቡብ ክልልን የወደፊት እጣ ፋንታ በተመለከተ በቀረቡት ሶስት አማራጮች ላይ ያላቸው አስተያየት የተለያየ ነው። የማህበረሰብ ጤና አማካሪ የሆኑትና በወቅታዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ኤርሲዶ ለንደቦ ደቡብን ከሁለት እስከ አምስት ወደሚደርሱ ክልሎች መክፈል የተሻለ መሆኑን ያምናሉ። አማራጫ የሚቻል አይመስለኝም። አይመስለኝ አሁን አማራጭ አንድ አሁን ደቡብን እንደ አንድ ማስቀጠል ምናምን የሚለው የሚቻል አይመስለኝም። ምክንያቱም ሲዳማ ዞን የክልል የመሆን ጥያቄ መጥቶ ምርጫ ቦርድ እስኬጁል አደረገ አለ በአምስት ወር ውስጥ ሪፈረንደም አደርጋለሁ ብሎ አደርጋለሁ ብሎ ስለጨረሰ አሁን ደቡብን እንደ አንድ ማስቀጠል የሚለው ነገር ብዙ የሚያስካሄድ አይመስለኝም። ለህዝቦች የዛሬ 28 ዓመት ሲመሰረት መሰረት 10 ሚሊዮን ህዝብ ነው አለም የማይሞላ የነበረ ክልል ነው ያኔ። በዛ ሁናት የመምጣቱ የሰጠው ብዙ ጥቅም አለ፣ ጥናቱም ላይ ተጠቅሷል። አሁን ወደኋላ ሄደን ምንም ማድረግ ስለማንችል ጥሩ ነው ያ። አሁን ግን 2 ሚሊዮን ህዝብ ደርሷል። 2 ሚሊዮን ህዝብ ማለት የአንዳንድ ትንሽ ሀገሮች ፖፑሌሽን ነው። ስለዚህ በአንድ ክልል በፌዴራል አደረጃጀት በአንድ ክልል ብቻ መሆኑ እኔ ጥሩ ነው ብዬ አላስብም። በደንብ ዲሴንትራላይዝድ ወደሆነ ሰብአዊ መብትን ወደሚጠብቅ ልማት ወደሚያልተማከለ አገልግሎት እንትና ወደ አልተማከለ እንትን ቢከፈል ጥሩ ነው። ስንት ይሁን ምናምን የሚለው ግን ወደ ሀገሪቱ ህግ ነው መሄድ ያለብን። ህጎቹ ናቸው መታየት ያለባቸው። ምክንያቱም አራት አምስት ይሁንም እኮ በህገ መንግስቱ ከሄድክ ልክ ሊሆንም ይችላል ላይሆንም ይችላል። ጥናት አቅራቢዎቹ አንዳንዶቹ በግልጽ የሚሉት አለ። የኢትዮጵያ ማንነት ቋንቋ ላይ እና ብሔር ላይ የተመሰረተ ነው ክልሉ፣ ነገር ግን ፕራክቲካሊ ስንመጣ ደቡብ እንደሱ አይደለም የሚሉ አሉ። ስለዚህ ይሄ ማለት ሕገ መንግስቱ አልተተገበረም ማለት ነው እዛ አይደል? ከምናውቀው። ስለዚህ እኔ አሁን አጠቃላይ የሀገሪቷ ፌዴራሊዝም ቢታይ ነው ትክክል። የአስተዳደር አመችነትን፣ ጂኦግራፊን፣ ቋንቋን፣ የመልማት አቅምን ከዚህ በፊት የተሰሩ የጋራ ሴቶችን ፊዚካልም በያዘ መንገድ አዲስ ቢመጣና ከአሁን ባለ ቢያንስ አስር ሀያ በትንሹ ሰላሳ ዓመት የሚያኖር ጥሩ አደረጃጀት ቢመጣ ጥሩ ነው ብዬ አስባለሁ። እዚህ ነገር ግልጽ ያድርጉልኝና ደቡብ እንደ ደቡብ አንዱ ሆነው መቀጠሉ የተሻለ አማራጭ አይደለም ከሚል ነው ወይስ የሲዳማ ጉዳይ ያለቀለት ነው ከሚል ነው? ይህን ሁለተኛውን አማራጭ የተሻለ ነው የሚሉኝ የተሻለ አማራጭ አይደለም ከሚል ነው። በተጨማሪ ደግሞ ኦልሬዲ ያለቁ ነገሮችም ስላሉ ያለቀ ጉዳይ አይደለም የሚሉት ሰዎች ከምን አምጥተው እንደገና ያለቀ ጉዳይ አይደለም እንደሚሉ ነው እኔ ግራ የሚገባኝ። ምክንያቱም በሀገሪቱ ሕገ መንግስት መሰረት ጠየቁ። በሀገሪቱ ሕገ መንግስት መሰረት ምርጫ ቦርድ ሪፈረንደም እያዘጋጀ ነው። ስለዚህ ቀስቅሰን፣ አሳምነን ህዝቡን ደቡብ ይቀጥል የሚለውን ምርጫ ሲዳማዎች ይመርጣሉ ከሚል ተስፋ ከሆነ ጥሩ ነው። ተስፋው ዛ መኖር ሰው ግን ሁለተኛው አማራጭ ይሻላል ነው ያመኖር ሁለተኛው አማራጭ ይሻላል ነው የእኔ ምርጫ ማለት ነው። ለረጅም ዓመታት ያገለገሉት ዲፕሎማት አምባሳደር ጥሩነህ ዜና በበኩላቸው ደቡብን ባለበት ማስቀጠል የተሻለ አማራጭ መሆኑን ይናገራሉ። ብቻል የመጀመሪያውን ወዳለሁ። ትልቅ እስከሆንክ ድረስ ጥቅም አለ። ትልቅ እስከሆንክ ድረስ። ጣጥኞቹ ያቀረቡት ነገር ፖለቲካሊ መቹርዳቅ ነው። ለምን ብትለኝ ቻይና ለምንድን ለምን አሁን ኢንፍሉዌንስ ማድረግ የጀመረችን ኢኮኖሚካሊ ፖፕሌሽን ዋይዝ ትልቅ ስለሆነች ነው። አሜሪካ ለምንድን ነው ዓለምን የሚገዛው? ትልቅ ስለሆነ ነው። በሁለቱም በፖፕሌሽን በኢኮኖሚም ትልቅ ስለሆነ። ትንሽ ስትሆን የሚሰማህ የለም፣ የሚያዳምጥ የለም። ትንሽ ነን። ለምን ታንሳለህ? ጥቅም የማያመጣ ከሆነ ጥቅም ደግሞ የሚያመጣበትን መንገድ እኔ አላየሁም እስካሁን ድረስ አዛና ኢኮኖሚስት። ምክንያቱም የኢትዮጵያ ፌዴራል መንግስቱ ገንዘብ የሚያከፋፍል በፖፕሌሽን ነው። በድህነትና በፖፕሌሽን ፋክተር ነው። ስለዚህ ክልል በመሆን የሚያመጣ ነገር እስካሁን መኖሩ አላረጋገጥኩ። ክልል በመሆን ኦፍኮርስ፣ ተጨማሪ ሪሶርስ፣ ተጨማሪ ነገር የሚመጣ ከሆነ ጥሩ ነው። ግን ተጨማሪ ነገር የማይመጣ ከሆነ ለምንድን ነው ትልቅ ሆነ ተጽዕኖ የማትፈጥረው? በአገሪቱ ላይ በሚደረገው ነገር ላይ ትልቅ ሆነ ለምንድን ነው ትልቅ ነገር የማትሰረው የማታስበው? እኔ እንደ ኢትዮጵያዊ አሁን የማስበው ክልሎቹ ተለቅ አሁን ካለውም የበለጠ ስልጣን ተሰጥቷቸው የበለጠ ጥሩ ነገር በራሳቸው አምነው በራሳቸው አስበው በራሳቸው አቅሮ እንዲሰሩና እርስ በርስ እንዲወዳደሩ ነው። አሁን እንደሚያደርጉት የፖለቲካ የሽኩቻ፣ ፊውዳል እንትን ውድድር ሳይሆን የኢኮኖሚ፣ የፖለቲካ የብስለት ያለበት ነገር ቢፈጥሩ ነው ደስ የሚለኝ። ስለዚህ መከፋፈሉ በመሰረቱ አልወደውም፣ በእኔ አእምሮ ውስጥ የለም። አንድ መሆን ሀገሪቱም ተጠናክራ አንድ ሆና ዲሞክራሲውን ወደ ታች ማውረድ ይቻላል። ህገ መንግስቱ ይፈቅዳል። ስልጣን ከታች እስከ ወረዳ መሄድ አለበት ነው የሚለው። ይህንን ለምን አናጠናክርም? ለምን ወደ ታች አይወርድም? ለዞን ሁሉን ስልጣን ለምን አንሰጡ? አሁን ተዋጥን ምናምን የሚሉት ያን ጊዜ ዞኑ ላይ ከፍተኛ ነገር ሲሰሩ፣ ስልጣናቸውን ኤክሰርሳይዝ ሲያደርጉ ሊደመጡ ሊታዩ ይችላሉ ነው። የደቡብን ቀጣይ ጣፋንት አስመልክቶ በተዘጋጀው የውይይት መድረክ የተሳተፉ ምሁራን በርካታ አስተያየቶችን ሰንዝረዋል። ህገ መንግስቱና በአገሪቱ እየተተገበረ ያለው የፌዴራሊዝም አይነት በራሳቸው የችግሩ ምንጭ መሆናቸውን የተናግረው አሉ። የደቡብ ኢትዮጵያን ችግር ከደቡብ ኢትዮጵያ አንጻር ብቻ በማየት ፈታለው ማለት ዘበት ነው ብለዋል አንድ ተሳታፊ። ትልቁ ዝሆን ካልታከመ እግሩ ቢታከምም መፍትሄ ሊሆን አይችልም ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።